ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 5 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና እኔም አዳነች ፍስሐዬ ነን። እሳትና ጭድ የሆኑ ፓርቲዎች ሊዋሃዱ አይችሉም። ከተዋሃዱም ኢህአደግን ከማፍረስ አልፎ ሀገርን ያፈርሳል ብሏል። የህወሀት ማዕከላዊ ኮሚቴ ለሰባት ቀናት ሲያካሄድ የነበረውን ስብሰባ ትናንት ሲያጠናቅቅ ባወጣው መግለጫ የጠቅላይ ሚኒስትሩ ጽሕፈት ቤት ፕሬስ ኃላፊ ንጉሡ ጥላሁን ምላሽ ሰጥተዋል። እነዚህ የሚሰሙት ድምፆች በመግለጫው የተካተቱት በአጠቃላይ ከለውጡ በተጻራሪ የቆሙ ናቸው። ይልቁንስ መመርመር የሚያስፈልገው ምንድነው? ለምንድ ነው ይሄ መግለጫ ከለውጡ በተጻራሪ የቆመው? ብለን ብናይ ለውጡ መጣበት ማለት ነው። ለውጡ አልመጣለትም። ከመቀሌና ከአዲስ አበባ የተጠናከሩ ዘገባዎችን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በደቡብ ምዕራብ ሶማሊያ በባይዶዋና በብሩሃካባ መካከል በሚገኘው አውራ ጎዳና የኢትዮጵያ ጦር ሰራዊት ኮንቮይን ኢላማ ባደረገ የቦምብ ጥቃት አንድ ወታደር ሲገደል ሶስት መቁሰላቸውን የሶማሊያ የጸጥታ ምንጮች አስታወቁ። ስማቸው እንዳይገለጽ የጠየቁ የሶማሊያ ወታደራዊ ምንጮች እንደተናገሩት በትላንትና ዕለት ያደረሰው ይህ ፍንዳታ የኢትዮጵያን ጦር ዳግም በብርሃካባ ለማሰማራት የተያዘውን እቅድ ለማስተጓጎል የታለመ ነው። በዛሬ ዕለትም የሶማሊያው እስላማዊ ጽንፈኛ ቡድን አልሸባብ አውራ ጎዳናውን ተከትሎ በሚገኙ በርካታ ቦታዎች የቀበራቸውን ፈንጂዎች ለማምከን ወደ አካባቢው ማምራታቸው ተዘግቧል። ወታደራዊ አሰሳውን ለማሳካት ዛሬ በባይዶዋና በብርሃካባ የቴሌኮሚኒኬሽንስ አገልግሎቶች ሙሉ በሙሉ እንደተቋረጡ ማድረጋቸውንም የፀጥታ ምንጮች አመልክተዋል። ይሁንና በአገሬው የሰዓት አቆጣጠር ከምሽቱ 12 ሰዓት አንስቶ ተቋርጦ የነበረው የስልክ አገልግሎት መመለሱን በባይዶዋ የሚገኙ የአሜሪካ ድምፅ ዘጋቢዎች ተናግረዋል። በሌላ በተያያዥ ዜና የአልሸባብ አማጽያን ፈንጂዎች ተጠቅመው በደፈጣ ባስ ባደረሱት ጥቃት አራት የኢትዮጵያ ወታደሮችን ገድለናል ቢሉም ሸማቂ ቡድን አድርሻለሁ ያለውን ጥቃት ትክክለኛነት ከገለልተኛ ምንጮች ማረጋገጥ አልተቻለም። ቱርክ የሶሪያን ሰሜን ምስራቅ ክፍል መውረሯ የእኛ ችግር አይደለም ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከኢጣሊያው ፕሬዚደንት ሰርጌዮ ማታሬላ ጋር ሆነው ዛሬ ረፋድ ላይ ዋይት ሃውስ ቤተ መንግሥት ውስጥ የተናገሩት ትራምፕ ሩሲያ ኩርዶችን መርዳቷ መልካም ነው ብለዋል። ግዛታቸውን ከቱርክ ወታደራዊ ኃይል በመከላከል ላይ ያሉት ኩርዶችም ቢሆኑ መላእክት አይደሉም ብለዋል ፕሬዚደንቱ። የቱርክ ወታደራዊ ኃይል ኩርዶችን ለማጥቃት ባለፈው ሳምንት ሰሜን ምሥራቅ ሶሪያን በወረረበት ወቅት ትራምፕ ወታደሮቻቸውን በማስወጣታቸው ከየአቅጣጫው ክፉኛ ሲነቀፉ ቆይተዋል። እስላማዊ መንግስት ነኝ የሚለውን ቡድን ከአካባቢው ለማስወጣት በሚደረገው ጥረት ኩርዶቹ ከዩናይትድ ስቴትስ ኃይሎች ጎን ሲዋጉ ቆይተዋል። የአሜሪካ ወታደሮች በቀጠናው ውስጥ ውጊያ ውስጥ እንዲገቡ ከማድረግ ይልቅ በቱርክ ላይ ማዕቀብ መጣሉ ይመረጣል ይላሉ ትራምፕ። አንካራ በሰሜን ምስራቅ ሶሪያ ላይ የከፈተችውን ጥቃት እንድታቆም ጫና ለማሳደር የዩናይትድ ስቴትስ ከፍተኛ ልኡካን ቡድን ወደ ቱርክ እንደሚሄድ ተገልጿል። የተባበሩት መንግስታት ድርጅት በዓለም ዙሪያ ለረሃብ የሚጋለጠውን ቁጥር የበዛ ህዝብ ለማስታወስና በየዓመቱ በሚሊዮን የሚገመት ሰው ሞት ምክንያት የሆነው እጅግ የበረታ የምግብ እጥረት ጉዳይ ትኩረት እንዲያገኝ በወሰነው መሰረት የዓለም የምግብ ቀን ለ 18 ተኛ ጊዜ ዛሬ ታስበው ብለዋል። ለቱንተን ተርሶ የአሜሪካ ድምፅ አዳም ፊሊፕስ ያጠናቀረውን ዜና አሉላ ከበደ ያቀርበዋል። ይህ ዜና እንደደረሰን ተጠናቅሮ እንደደረሰ ይቀርባል። ሆንግ ኮንግ ውስጥ ለአራት ወራት ያህል ሲካሄድ የቆየው የተቃውሞ እንቅስቃሴ በከተማይቱ ምክር ቤት አዳራሽ ድረስ ተዘርግቷል። የከተማይቱ ዋና ተቃውሞው የጀመረው ላም ገና ወደ ምክር ቤቱ ሲገቡ ሲሆን የዲሞክራሲ ደጋፊ የምክር ቤት አባላት በደም የተነከሩ የመሪዋን እጆች የሚያሳዩ ምልክቶች ይዘው ታይተዋል። የተቃዋሚዎቹ ጩኸት ላም ንግግር እስከጀመሩበት ጊዜ ድረስ በመቀጠሉ ለአጭር ጊዜ ከምክር ቤቱ ለመውጣት ተገደዋል። ወደ ምክር ቤቱ ተመልሰው ማንበብ ለመቀጠል ቢሞክሩም ተቃውሞ በመቀጠሉ የምክር ቤቱ ፕሬዚደንት አንድሩ ሊዩንግ ስብሰባውን በትነውታል። ኬሪ ላም በመጨረሻ ንግግራቸውን በቴሌቪዥን አሰምተዋል። ሆንግ ኮንግ ውስጥ ለአራት ቀናት የቅርታ አድማጮች አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ትላንት ለህዝብ ተወካዮች ምክር ቤት መርማሪዎች በግል ሲናገሩ የአስተዳደሩ ባለስልጣኖች ኡክራይንን በሚመለከት ብዙም አትናገር ብሏቸው እንደነበር ጠቁመዋል። ከመናገር እንዲቆጠቡ የተነገራቸው ከዩክራይን ጋር ያለውን የውጭ ጉዳይ ስራን ለተቆጣጠሩት ፍሪ አሚጎስ የሚል ቅጽል ስም ለተሰጣቸው ሰዎች ክብር ሲባል ነው ሲሉ ባለሥልጣኑ መናገራቸውን ዲሞክራቱ የምክር ቤት አባል ጀራልድ ኮሎኒ ገልጸዋል። ኮኖሊ ለጋዜጠኞች በሰጡት መግለጫ መሰረት ኬንት እንደ አውሮፓ አቆጣጠር ባለፈው ግንቦት 23 ቀን በዋይት ሀውስ ስለተካሄደው ስብሰባ ገልጸዋል። የኤነርጂ ሚኒስትር ሪክ ፔሪ፣ በአውሮፓ ህብረት የዩናይትድ ስቴትስ አምባሳደር ጎርደን ሶንላንድ፣ በኡክራይን የአሜሪካ ልኡክ ኮርት ቮልከር ኡክራይንን በሚመለከት በጉዳይ በኃላፊነት እንዲሰሩ የፕሬዚዳንት ትራምፕ ጽህፈት ቤት ተጠባባቂ ኃላፊ ማይክ ማልቬኒ እንደ ወከሏቸው ኬንት መናገራቸውን ኮኖሊ ለጋዜጠኞች ገልጸዋል። እነዛ ሶስት ባለስልጣኖች ራሳቸውን ትሪ አሚጎስ ማለት ሶስቱ ጓደኛሞች ብለው እንደሚጠሩ ኬንት እንደመሰከሩ ኮኖሊ ተናግረዋል። የትራምፕ አስተዳደር ከፖለቲካ ተቀናቃኛቸው ጆ ባይደን ልጅ ጋር የተያዘ ኩባንያን እንዲመረምሩ የኡክራይን ፕሬዚደንት ዘለንስኪ ላይ ጫና ያደረገ በነበረበት ወቅት ለኡክራይን መሰጠት የነበረበትን ገንዘብ እንዲዘገይ አድርጓል ሲሉ ከፍተኛው የውጭ ጉዳይ ሚኒስቴር ባለስልጣን መመስከራቸውን ኮኖሊ ጠቁመዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ባለሥልጣኖች ሆንግ ኮንግ ውስጥ የሚካሄደውን ማቆሚያ አልባ ተቃውሞ ሰብአዊ ያሉትን መፍትሔ እንዲገኝለት ደግሞ ጠይቀዋል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ በፎክስ የንግድ መረብ በተደረገላቸው ቃለ መጠየቅ ሲናገሩ ተቃዋሚዎቹ ቻይና የገባችውን ቃል እንድታከብር እየጠየቁ ነው ብለዋል በአውሮፓ የዘመን አቆጣጠር በ1984 ዓ ም ቻይናና እንግሊዝ በህብረት ያወጡት አዋጅና ቻይና ሆንግ ኮንግን በአውሮፓ የዘመን አቆጣጠር በ1997 ዓ ም ከእንግሊዝ አገዛዝ ከተረከበቻት በኋላ አንድ ሀገር ሁለት የአስተዳደር ስርዓቶች የሚለውን ስምምነት እንድታከብር ነው የሚጠይቁት ብለዋል ፖምፔዮ። በመጨረሻም በዩናይትድ ስቴትስ በመጪው ዓመት በሚካሄደው ፕሬዝዳንታዊ ምርጫ ፕሬዝደንት ትራምፕን ለማሸነፍ የምርጫ ዘመቻ በማካሄድ ላይ ያሉት 12 ዲሞክራት ተወዳዳሪዎች ትላንት ማታ የሞቀ ክርክር አካሂደዋል። የህዝብ ተወካዮች ምክር ቤት ዲሞክራት አባላት በፕሬዝደንቱ ላይ የምክር ቤት ክስ ለመመስረት የሚያስችል በደል ፈጽመው እንደሆነ ለማጣራት እየሞከሩ መሆናቸው ይታወቃል። ሁሉም ዲሞክራት ተወዳዳሪዎች ለአራት ሳምንታት ያህል በመካሄድ ላይ ያለውን የክስ ምርመራ ይደግፋሉ። ትራምፕ ዲሞክራቶች በሚበዙበት የተወካዮች ምክር ቤት መከሰስ አለባቸው የሚሉትን የሚሉበትን ምክንያት በቴሌቪዥን ሲታይ በነበረው ክርክራቸው ዘርዝረዋል። በውድድሩ እየመሩ ያሉት የቀድሞ ምክትል ፕሬዚደንት ጆ ባይደን እኚህ ፕሬዚደንት በታሪካችን ታይቶ በማይታወቅ መልኩ ሙሰኛ ናቸው ብለዋል። በክርክሩ የተሳተፉት ተወዳዳሪዎች ሁሉ አስተጋብተውታል። በምርጫው ዘመቻ ብዙ ድምፅ እያገኙ ያሉት ሌላዋ ተወዳዳሪ የማሳቹሰትስ ተወካይ ሴኔተር ኤሊዛቤት ዎረን ዶናልድ ትራምፕ ሕግን ጥሰዋል፣ ማንም ከሕግ በላይ ሊሆን አይችልም፣ መከሰስ አለባቸው ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 5 2012 ዓ ም ምሽት ፕሮግራም ነው። ፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ በቀጥታ ልታዳምጡን ትችላላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንገኛለን። የሱዳን የሽግግር ሉዓላዊ ምክር ቤት በሀገሪቱ ታሪክ የመጀመሪያዋን ሴት ኔማት አብደላ መሐመድን የጠቅላይ ፍርድ ቤት ዋና ዳኛ አድርጎ ሾሟል። ይሄ የቀደመው አገዛዝ ይከተላቸው ከነበሩት ፖሊሲዎች ጋር ሲተያይ ከፍተኛ የሆነው የለውጥ እርምጃ ነው። ሴት ባለሙያዎችና መሪዎች እንዲህ ያሉ እጅግ ከፍ ያሉና ተጽዕኖ ለመፍጠር የሚያስችሉ የሥልጣን ቦታዎች እንዲይዙ የተደረገበት እርምጃ ነውና የካርቱም ዩኒቨርሲቲ የፖለቲካ ሳይንስ መምህር ሃጅ ሐማድ ከተናገሩት የተቀነጨበ ነው። በምሽቱ ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። እሳትና ጭድ የሆኑ ፓርቲዎች ሊዋሃዱ አይችሉም። ከተዋሃዱም ኢህአደግን ከማፍረስ አልፎ ሀገርን ያፈርሳል ብሏል የህወሀት ማዕከላዊ ኮሚቴ ለሰባት ቀናት ሲያካሂድ የነበረውን ስብሰባ ትናንት ሲያጠናቅቅ ባወጣው መግለጫ። የኢህአደግ ጽፈት ቤት በበኩሉ ውህደት ሀገራዊ አንድነትን የሚፈጥር መሆኑን ያካሄድኩት ጥናት አሳይቷል ብሏል። ሙሉጌታ አጽባሀ ዝርዝሩን ይዟል። የህዝባዊ ወያነ ሐርነት ትግራይ ማዕከላዊ ኮሚቴ ከመስከረም 26 እስከ ጥቅምት 2 2012 ዓ ም ለሰባት ተከታታይ ቀናት ያካሄደው ስብሰባ አስመልክቶ መግለጫ አውጥቷል። ኮሚቴው ባወጣው መግለጫ በ2011 ዓ ም በልማት መልካም አስተዳደር፣ ድርጅታዊና ፖለቲካዊ ጉዳዮች አስመልክቶ በተጨማሪም የአዲስ የፖለቲካ መድረክ ብሎ የሰየመው ሂደት የትግራይ ህዝብ ህልውናና ደህንነት ትኩረት በማድረግ በዝርዝር መገምገሙ አስታውቋል። መግለጫው እንደሚያመላክተው በ2012 ስለሚፈጸመው ልማታዊ ና ፖለቲካዊ ስራዎችም አጽድቋል። ኮሚቴው በመግለጫው ባለፈው አመት በትግራይ በመልካም አስተዳደርና ልማት ትኩረት ማድረጉን አስታውቋል። ሁሉንም ነገር ትተው ወደ ጥፋት ለገቡና እኛም ወደ እነሱ ጎትተው ሊያስገቡን ጥረት ባደረጉት ባሏቸው ሳንደናገር በስራ ላይ ቆይተናል ብሏል። በትግራይ በመልካም አስተዳደር ያለው ችግር ሰፊ ነው ያለው የኮሚቴው መግለጫ፣ በዚህ አመት እነዚህ ችግሮች ለመፍታት በጽናት እንሰራለን ብሏል። ባለፈው አመት የትግራይ ህዝብና ህወሀት ለማንበርከክ ከሁሉም አቅጣጫ ያጋጠመው ፈተና ቀላል አልነበረም፣ ያለው መግለጫው በቅን መንገድና ፍትሐዊ ትግል ተመርተን በአካሄድነው ትግል ተከላክለን ወደፊት እየተጓዝነን ብሏል። በቀጣይ ሁኔታው እየከበደና እየባሰ የሚሄድ በመሆኑ በዚህም የትግራይ ህዝብ ትግሉ አጠናክሮ ሊቀጥል ይገባል ብሏል። የትግራይ ህዝብ ደህንነትና ህልውና ለማረጋገጥ በሚደረግ ትግል ህወሀት በክልሉ ውስጥ ከሚገኙ የፖለቲካ ፓርቲዎችና የሲቪክ ማህበራት ጋር የተለየ ትኩረት ሰጥቶ እንደሚሰራ አረጋግቷል ኮሚቴው በስፋት ከገመገማቸው ጉዳዮች የሀገሪቱ ወቅታዊ ሁኔታ መሆኑን መግለጫው አስታውቋል። በአሁኑ ጊዜ የሀገሪቱ ችግሮች እየባሱ በመሄዳቸው ሀገር ወደ መበተን ደረጃ እየደረሰ ነው ሲል ገልጿል። ወደ ባሰ ችግር እየከተተ ካሉ ጉዳይ አንዱ ውህድ ፓርቲ የመመስረት እንቅስቃሴ ነው ብሏል። የህወሀት መግለጫ ውህድ ፓርቲ የሚፈጸመው ሁሉንም ጥያቄዎች ማለትም መስመር፣ ፕሮግራም፣ ስትራቴጂ የሚያጣምር አንድ አመለካከትና እምነት በሁሉም ድርጅቶች መፈጠር ሲ ብቻ ነው ብሏል። የኮሚቴው መግለጫ በአሁኑ ጊዜ አንድ ላይ ሊሆኑ የማይችሉ እሳትና ጭድ የተሸከመው ያለውን ኢህአዴግ እንኳን ውህድ ፓርቲ ሊሆን እንደ ግንባር ሆኖ መቀጠል የማይችል የተበተነ ድርጅት ነው ብሏል። በእንደዚህ ሁኔታ ላይ ውህደት መፍጠር ድርጅቱ ከመበተን አልፎ ሀገር የሚበትን ነው ብሏል። የህወሀት ማዕከላዊ ኮሚቴ መግለጫ በአሁኑ ጊዜ የቅርጽ ውህደት ሳይሆን በይዘትም ሆነ ፕሮግራም በመሰረቱ የተለወጠ አዲስ ፓርቲ ለመመስረት ነው ጥረት እየተደረገ ያለው። ይህ ሲሆን ደግሞ ኢህአዴግ በያዘው ፕሮግራም መሰረት የኢትዮጵያ ህዝብ የሰጥ ሀገር የመምራት ስልጣን ይቋረጣል ብለዋል። ሀገር እንዲመራ ኃላፊነት ያልተሰጠው አዲስ ፓርቲ ይመሰረታል ማለት ነው ብለዋል መግለጫው። ይህም ስልጣን ሊይዝ አይችልም፣ ምክንያቱም ህገወጥ ፓርቲ እንዲሆን ስለሚያደርገው ሲል ገልጿል። ስለዚህ ኢህአዴግ በግንባር ተደራጅቶ ችግሮቹን በትግል እየፈታ ሀገር ሊመራ ይገባል ሲል ማዕከላዊ ኮሚቴው አስታውቋል። ህወሀት በእንደዚህ ያለ ሀገር የሚበትን ስህተት ውስጥ መግባት አልፈልግም ሲል ገልጿል። የህገ ህገ መንግስትና ህብረ ብሔራዊ ፌዴራላዊ ስርዓት የሚሸረሽር ጥሰት ማየት ተለምዷል ያለው ኮሚቴው በአሁኑ ጊዜ የትምክህት ኃይሎች ያላቸውን በአመለካከትና በተግባራዊ እንቅስቃሴ ሀገር እያመሱ ነው ብሏል። የሰላም እጦት እየሰፋ መንግስት የማይመራውና የማይቆጣጠረው ቦታዎች እየተፈጠረ ነው በማለት ገልጿል። ይህም አልፎ ከፍተኛ ወታደራዊና የአማራ ክልል አመራሮቹን እስከ መግደል የሄደ ተግባር ተፈጽሟል። ይህም ግድያ በአግባቡ ተጣርቶ ለህዝብ ግልጽ ማድረግ ያልተቻለበት ሁኔታ ነው ያለው ብሏል። ኢኮኖሚ እየተዳከመ ልማት የሚመራው የሚደግፈው አቶ ልማታዊ አቅሞችም እየመከነ የስራ እጦት እየተባባሰ የዋጋ ንረትም ሰማይ ተሰቅሏል ሲል ገልጿል። የትምክህት ኃይል ፌዴራላዊና ህገ መንግስታዊ ስርዓት በማፍረስ አህዳዊ ስርዓት ለመመለስ እየሰራ ነው ያለው መግለጫው፣ ይህ ኃይል በውስጡ ያለው ጸረ ህዝብ ተግባር ከመፍታት ይልቅ የሁሉ ችግር ሶስተኛ ወገን ነው የሚል የቆየ ዘፈን እየተሰማ ነው ብሏል። የትግራይ ህዝብና የአማራ ህዝቦች በጋራ ትግል ትምክህት አሸንፏል። ለቀጣይም ሁለቱም ህዝቦች ጋጅተው መኖር የሚፈልጉ ኃላፊነታቸውን ትተው ይህን በመፈጸም የተጠመዱ ኃይሎች በተደራጀ መንገድ መታገል ይገባል ብሏል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ህብረ ብሔራዊ ፌዴራላዊ ስርዓት ለማዳን ሊታገሉ ይገባልም ብሏል። የኢፌዴሪ መከላከያ ሰራዊትም ህገ መንግስታዊ ስርዓቱ ለመጠበቅና የህዝብ ሰላምና ደህንነት በመጠበቅ ዙሪያ እንዲሁም ሀገር ከጥፋት ለማዳን በሚያደርገው ጥረት የትግራይ ህዝብና ህወሀት እንደሚደግፉት አስታውቋል። ስድስተኛው ሀገራዊና ክልላዊ ምርጫ በዚህ አመት ህትመት በህገ መንግስቱ መሰረት የግድ መካሄድ አለበትም ብሏል። ለምርጫው የሚደረግ ዝግጅት ግን እየተደረገ አይደለም ብሏል። ለኤርትራ ህዝብም ባስተላለፈው መልእክት የትግራይና የኤርትራ ህዝቦች ለጋራ መብት ጥቅም በጋራ የታገሉ ወንድም ህዝቦች ናቸው ብሏል። ባለፈው አመት የተጀመረው የሰላም ተስፋ በዚህ ዓመት ተጠናክሮ መቀጠል ይገባል ያለው መግለጫው ህወሓትና የትግራይ ህዝብም ይህ ሰላም እንዲጠናከር ከነሱ የሚጠበቀው እንደሚፈጽሙ መግለጫው አስታውቋል። በኢህአዴግ ውህደት አስመልክቶ ያነጋገር ናቸው ጽፈት ቤቱ በዲሞክራሲ ግንባታ የጥናትና ምርምር ዘርፍ አስተባባሪ ዶክተር ተመስገን ብርቃም፣ ኢህአዴግ ከተዋሃደ የተደራጀ አቅም ይፈጥራል፣ ሀገርም ወደ አንድነት ያመጣል ሲሉ ተናግሯል። የሚያሳየው የመግለጫው ተቃራኒ ነው። ውህደት ውስጥ ዋናው ዛሬ ጋረ ሳይሆን የተጀመረው በፊት ከሰባተኛ ድርጅታዊ ጉባኤ ጀምሮ ሲታይበት ነበር ነው። ስለዚህ ሀገርን የአንድ አስተሳሰብ እንዲኖር፣ የተሻለ አመራር እንዲኖር፣ ወጥ አስተሳሰብ እንዲኖር እና የአስተሳሰቦቹ ተግባራዊ እንዲሆኑ ያደርግ እንደሆነ እንጂ እንደመበተን ምክንያትን ምክንያቱ የሀገር አደረጃጀትና የፓርቲ አደረጃጀት የተለያዩ ነገሮች ናቸው። አሁን ኢትዮጵያ ከደረሰችበት ደረጃ ፓርቲዎቹም እንደዛው ጊዜያቸውን የጨረሱ በመሆናቸው እንደ ግንባር ወደፊት አንድ ቢሆኑ ወይም ውህድ ቢሆኑ ሀገራዊ አቅም ይኖራቸዋል። ስለዚህ የተሻለ ግንኙነትን ለመፍጠር የሚያገለግሉ ይሆናሉ። በአሁኑ ጊዜ በተለይ አጋር ድርጅቶች እየተባለ ልዩነት መፍጠር የማይቻልበት ሁኔታ ስላለ ውህድ ፓርቲ አስፈላጊነቱ ከፍተኛ ነው በማለት ተናግሯል። በመከላከያ ሰራዊት ከፍተኛ አመራሮች ላይና በአማራ ክልል አመራሮች የተፈጸመው ግድያ ምርመራ አስመልክቶ ከአሁን በፊት የፌዴራል ፖሊስ ኮሚሽን ለቪኦኤ እንደገለጸው ምርመራው እየተካሄደ መሆኑንና በቀጣይም ለህዝብ ይፋ እንደሚደረግ አስታውቆ ነበር። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም። ሙልጌታን ለዘገባው እናመሰግናለን። በሌላ በኩል ግን በህወሀት የወጣው መግለጫ ለውጡ ከመጣለት ሳይሆን ከመጣበት ህዝብን የማይወክል አካል የወጣ ነው ሲሉ የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ ንጉሱ ጥሎህን በሰጡት ምላሽ ተናግረዋል። ለዚህም ምክንያቱ መግለጫውን ያወጣው ቡድን በለውጡ ምክንያት የተቋረጠበት ጥቅም መኖሩና የነበረው ግፍ እንዲመለስ መመኘቱ ነው ብለዋል። ህወሓት የኢህአደግን የውህደት እንቅስቃሴ አስመልክቶ በመግለጫው የሰፈረውን ለአመታት ሲያንጸባርቀው ከነበረው አቋም የተለየ ነው ብለዋል አቶ ንጉሱ አቶ ንጉሱ ጥላሁንን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። የትናንቱ የህወሓት ማዕከላዊ ኮሚቴ መግለጫና በፌዴራል መንግስቱም የተሰጠው ምላሽ፣ የቀጠሉ ልዩነቶች፣ የተደፋፈኑ እውነታዎች ዳግም አደባባይ እየወጡበት ነው። ህወሓት ባወጣው በዚሁ መግለጫ የፌዴራል መንግስቱን በከፍተኛ ሁኔታ ተችቷል። ከጊዜ ወደ ጊዜ ችግሮች እየተበራከቱ ጥፋት በጥፋት ላይ እየተደራረበ መጥቷል፣ ይላል ይሄው የህወሓት መግለጫ። የጥፋቱ ስፋትና መጠን በየቀኑ እየጨመረም ወደ ከፍተኛ አገር የመበተን ደረጃ እየደረሰ ነው ብሏል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በዚህ መግለጫ ላይ የተንጸባረቁ ሀሳቦችን አጣጥለዋል። ከለውጡ በፊት በነበሩት ዓመታት ኢትዮጵያ በመፍረስ አፋፍ ላይ እንደነበረች አቶ ንጉሱ አስታውሰዋል። አሁን ያለው የኢትዮጵያ አመራር የተረከበውም ችግር ነው በማለት የነበሩ ሁኔታዎችን አብራርተዋል። በዚህ የለውጥ ሂደት ከፍተኛ ስኬቶች መመዝገባቸውን፣ ችግሮችም መኖራቸውን አስታውሰዋል። ከነዚህ ችግሮች አንዳንዶቹ ደግሞ ካለፉት ሁለት አስርት ዓመታት የቀጠሉ በሽታዎች መሆናቸውን ነው የገለጹት። ያለፉት ሁለት አስርት ዓመታት ውጤቶች የሆኑት የጥላቻ፣ የቂም በቀል፣ የቁርሾ፣ የመለያየት፣ የመከፋፈልና የሴራ ጠባሳዎች በቀላሉ የሚለቁ አይደሉም በማለት ነው ያብራሩት። እናም ለውጡ በአንድ በኩል እነዚህን የማስተካከል በሌላ በኩል ደግሞ ህብረተሰቡ የሚጠይቃቸውን የመልካም አስተዳደር የዴሞክራሲና የሰብአዊ መብት ጥያቄዎች የመመለስ ስራ መሸከሙን አስታውሰዋል። የትናንቱ የህወሓት መግለጫ ግን ከዚህ የለውጥ ሂደት በተጻራሪ የቆሙ ወገኖችን አቋም ያንጸባረቀ ነው ባይ ናቸው አቶ ንጉሱ። ይሄ ለውጥ ይሄን ተሸክሞ ይሄን ኃላፊነት በመወጣት በሚያደርገው እንቅስቃሴ ስኬቶችም አሉት፣ ድክመቶችም አሉት፣ ምንም አይካድም። ነገር ግን መቼም ቢሆን የማይቀረው ነገር ምንድን ነው? እቺ ሀገር አሁን ፈተናዎች እዚህም በዚያም የሚታዩ ጉዳዮች ቢኖሩም እንኳን ሊነጋ ሲል ይጨልማል እንደሚባለው ሀገሪቱ አንድ ሆና ጠንክራ ለመሄድ የመጨረሻውን ምዕራፍ ይዛለች። እነዚህ የሚሰሙት ድምጾች በመግለጫው የተካተቱት በአጠቃላይ ከለውጡ በተጻራሪ የቆሙ ናቸው። ይልቁንስ መመርመር የሚያስፈልገው ምንድን ነው? ለምንድን ነው ይሄ መግለጫ ከለውጡ በተጻራሪ የቆመው ብለን ብናይ ለውጡ መጣበት ማለት ነው። ለውጡ አልመጣለትም። ለህዝቦች አንድነት፣ ለአገር ብልጽግና እና ለጋራ ታሪካችን በጋራ ቆመን መስራት ያሰበ ለውጥን ኢትዮጵያን ስሟን ከፍ አድርጎ በዓለም አደባባይ የበለጸገች ሆና እንድትታይ የሚተጋ ለውጥን በተጻራሪው የሚፈትንና የሚያጣጥል የሆነበት ምክንያት ይሄንን መግለጫ በባለቤትነት እየመራ ያለው ቡድን ህብረተሰብ አይወክልም። የህዝብ ፍላጎት እያፈነ ነው። ራሱ የወጣበትንም ህዝብ ፍላጎት እያፈነ ወደ አደባባይ እንዳይወጣ ድምፁንም እየገታ ያለ ስርዓት ነው። ይሄ ስርዓትና ይሄ ቡድን ለውጡ የመጣበት በመሆኑ ያቋረጠበት ጥቅም የነበረ መሆኑን ሁላችንም ስለምናቅ ያ የነበረው ግፍ ይመለስ ዘንድ ከምኞት የሚመነጭ በመሆኑ አሁን የሚታየውን ለውጥ ዋጋ እንደሌለው፣ አገር እያጠፋ እንደሆነ፣ አህዳዊ እንደሆነ፣ የፌዴራል ስርዓት እንዳፈረሰ በአንድ ጎን ያነሳል። በሌላው ወገን ደግሞ ራሱ አግልሏቸው የነበረውን ቀደም ሲል እንደ ሁለተኛ ዜጋ ያያቸው የነበረውን አጋር ብሎ የመጀመሪያ ዜጎች አይደሉም ብሎ የፈረጃቸው ወገኖች ዛሬ ደግሞ እናንተ መብታችሁ ተደፍሯል፣ ድረሱ ልኝ ብሎ ጥሪ ያስተላልፋል። የህወሓት ማዕከላዊ ኮሚቴ መግለጫ ከጠቀሳቸው ሌሎች ነጥቦች አንዱ በህገ መንግስቱና በህብረ ብሔራዊ ፌዴራላዊ ስርዓቱ ላይ ተደቀነ ያለው አደጋ ነው። ይህንኑ ህብረ ብሔራዊና ፌዴራላዊ ስርዓት ለማዳን እንዲረባረቡም ለብሔር ብሔረሰቦችና ህዝቦች ጥሪ አቅርቧል። አቶ ንጉሱ ግን ሊተች የሚገባው ከለውጡ በፊት የነበረው ፌዴራሊዝም እንደሆነ ያብራሩት ከለውጡ በፊት የነበረው የስም ፌዴራሊዝም ነገር ግን ተጨባጭ አህዳዊነት የነበረበት ሁኔታ ይቁም። እንዴት ነው አህዳዊነት አድራጊ ፈጣሪዎች ከላይ ሆነው የሚያዙበት የሚናዝዙበት ሁኔታ ይቁም። የሆነን ህብረተሰብ ወክለናል ብለው በስም እየነገዱ የህዝቦችን ማጋጨት ይቁም። የትኛውንም ህዝብ ፖለቲከኛው የወጣበት ህወሀትም ቢሆን እንደ ህወሀት የወጣበት ህዝብ ለኢትዮጵያ ደክሟል፣ ለፍቷል፣ አገር ገንብቷል። ኢትዮጵያ እንድትቀጥል ይፈልጋል። አንድነቷን ይፈልጋል። ከማንም በላይ ልጠቀም አይልም፣ ከማንም በታች ልጎዳ አይልም። ኢትዮጵያ ለሱ የምትመች ለሌላውም እንደዚሁ የምትስማማ እንድትሆን ይፈልጋል። ይሄንን ህዝብ ከለላ በማድረግ በስሙ በመነገድ የሚሄድ የነበረ አህዳዊ አስተሳሰብ ነገር ግን ስሙ ፌዴራሊዝም የሆነ ይቁም የሚል ትግል ነው የተደረገው። ይሄ ትግል ፍሬ እያፈራ ነው። ዛሬ ክልሎች አጋር የተባሉትም ክልሎች ጨምሮ ማንም ከላይ ሆኖ በሞግዚት ሊያስተዳድራቸው አይችልም። አይደለምም በሴራ የሚከፋፍላቸውና ሀብታቸውንም ጥቅም ጭምር አሟጦ የሚወስድ ማንኛውም ኃይል የለም። ይህንን እነሱ እየመሰከሩ ነው። ለእያንዳንዱ አካል የጡት አባት ሆኖ የመግዛት ሁኔታ ይቁም ነው ይሄ ቆሟል። ስለዚህ እነዚህ ነገሮች የነቃቀለ የለውጥ ሂደት የማጣጣል ስራ ቢሰራ፣ እንቅፋቶች ቢቀመጡለት፣ እሾሆች ቢተከሉለት የማይጠበቃል በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በዚሁ ማብራሪያቸው ህወሓት ያወጣው መግለጫ ከጊዜው ጋር የሚሄድ አይደለም ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ሙልጌታ አጽባሃን መቀሌ ላይ፣ እስክንድር ፍሬውን አዲስ አበባ ላይ ለዘገባዎቻቸው አመሰግናለሁ። የትንታኔው መጽሔት ይቀጥላል። የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማን ዞን የክልልነት ጥያቄ ለመመለስ ይከናወናል ተብሎ የነበረውን የህዝበ ውሳኔ ድምፅ መስጫ ቀን ማስተላለፉን የምርጫ አስፈጻሚዎችንም ቁጥር መቀነሱን አስታውቋል። የህዝበ ውሳኔው ሂደት ሁሉን የሚያካትት ነጻና ፍትሐዊ እንዲሆንም በሁሉም ዘንድ ስምነት እንዳለ ተገልጿል። መለስካቸው አመሃ ዝርዝሩን ይዟል። ቦርዱ ትናንት ምሽት ባወጣው መግለጫ ይፋ እንዳደረገው የሲዳማ ክልልነት ጥያቄ ህዝበ ውሳኔ አፈጻጸም ሂደት ቀደም ሲል በተያዘው ዕቅድ መሠረት ሊከናወን አልቻለም። ህዳር ሶስት ቀን ይካሄዳል ተብሎ የነበረው ህዝበ ውሳኔ በሰባት ቀን ወደ ኋላ ተገፍቶ ህዳር አስር ቀን እንደሚካሄድ መግለጫው ይናገራል። ለዚህ መዘግየት ዋና ምክንያቶች ሁለት እንደሆኑ የሚናገሩት የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶልያና ሽመልስ ዘርዘር ያለማብራሪያም ለቪኦኤ ሰጥተዋል። አንደኛው ህዝበ ውሳኔውን የሚያስፈጽሙ ሰዎችን ምንመላ ስናካሄድ በምንመላው ሂደት ወቅት የተሰጠነው ጊዜና ያመለከቱት ሰዎች ቁጥር መመጣጠን ስላልቻለ ተጨማሪ ጊዜ እንፈልጋለን። እሱ አንደኛው ነው። ከዛ በተጨማሪ ደግሞ የተወሰኑ ጊዜ ገደብ ያስቀመጥልንላቸው ለቦርዱ ገቢ ይደረጋሉ ብለን ያሰብናቸው ከሌሎች አካላት ለምሳሌ፣ ከደቡብ ክልል ምክር ቤት የሚወጡ አንድ ሁለት አስተዳደራዊ ማዕቀፎችና የህግ ማዕቀፎች ቢወጡ ብለን እኛ የጠየቅናቸው ነበሩ። እነሱም ደግሞ በታቀደላቸው ጊዜ ገደብ ውስጥም አልመጡም። ስለዚህ ሁለቱን አንድ ላይ ስናየው የተወሰኑ ቀናት ተጨማሪ ቀናት ያስፈልጋሉ ብለን ስላመንነው ማለት ነው ሰባት ቀን ልዩነት አሳይቷል መጀመሪያ ቀን ህዳር ሶስት ነበር በህዳር አስር ወይዘሪት ሶሊያና እንደሚሉት ከሆነ የቀሩት ተግባራት ተጠናቀው በሚመጣው ህዳር 10 ቀን 2012 ዓ ምት ህዝበ ውሳኔው እንዲሰጥ ለማስቻል በቦርዱ በኩል በቁርጠኝነት እየተሰራ ነው ብለዋል። እንግዲህ ዝግጅቶቹ ሁለት ናቸው። አንደኛው በኛ በኩል የሚደረገው ቴክኒካል ነገሩ ነው። ይሄ የህትመቱ፣ የምልመላው፣ የስልጠናው የመሳሰሉት ጉዳይ ከነሱ በኩል እንግዲህ አንድ መዘግየት ብቻ የታየበት ብለን የምናስበውና ተጨማሪ ቀናት የፈለግ ነው የአስፈጻሚዎች ምልመላን አስመልክቶ ነው። እሱንም ደግሞ ቁጥሩን አይተን ያደረግናቸው ለጦች አሳውቀናል ከዚህ በፊት ካቀድነው ቁጥሩን ቀንሰነዋል። ከዛ በተጨማሪ ደግሞ ከተለያዩ አካላት ጋር በትብብር የምልመላ ሂደት ለማፋጠን እንሰራለን ብለን አስበናል ና ሂደቱን በደንብ ያፋጥኑልናል ብለን እናስባለን። በእኛ በኩል ያለው ሌላኛው እንግዲህ የህትመቱ የቅጾች ማዘጋጀቱ የመሳሰሉት ነገሮች በጣም በዝርዝር ፕሮጀክቱን በሚመሩት በኩል የተሰራበት ነው። በሱ በኩል ስጋት አይኖረንም ብለን ነው የምንገምተው። ሌላኛው ደግሞ ከሌሎች አካላት የሚመጡ ብለን የምንጠብቃቸው ናቸው። የጊዜ ገደባቸው ያለፈባቸው እነሱም ደግሞ እስከዛ ጊዜ ደስ ተሟልቶ ይቀርባሉ ብለን እናስባለን። መደረግ ይችላል ብለን ነው የምናምነው። እንዲደረግ በጣም እንፈልጋለን ያለቆርጠኛ ግን የአስፈሳሚዎች ቁጥር መቀነስ በምርጫው ሂደት ላይ ያለውን የጥራት እና የሚጠበቀው ታማኝነት ላይ ተጽዕኖ ያሳድራል የሚል ጥርጣሬ ያላችሁ ያሰብነው ምንድን ነው? መጀመሪያ ለምሳሌ ምርጫ አስፈጻሚዎችን በአንድ ምርጫ ጣቢያ አምስት የምርጫ አስፈጻሚ ቢኖር የሚል ነው። እንግዲህ ያን የተካልኩሌት የተደረገበት መንገድ ምንድን ነበረ? በትልልቆቹም በብሔራዊ ምርጫ በመሳሰሉት አምስት ሰው ነው የሚኖረው እና የእሱ መኖር ደግሞ የሰዎቹ ላይ አስፈጻሚዎቹ ላይ የሚኖረውን የስራ ጫና ለመቀነስ እንደገና የድምጽ ሰጪዎቹን ቁጥር ብዙ በሚሆንበት ወቅት ማስተባበር እንዲመች የመሳሰሉት ነገሮች ነው የነበረው እና በዛ ስታንዳርድ ነበር የያዝ ነው መጀመሪያ ስንይዘው። አሁን ግን ወደ ለምሳሌ ቁጥር ወንድ ሶስት ስንቀንስ ምናልባት ሊጨምር የሚችለው የምርጫው ጥራት ላይ ሲሆን ምናልባት አስፈጻሚዎቹ ላይ የስራ ጫና ሊኖርባቸው የማስተባበር የመሳሰለተውን ጫና ሊኖርባቸው ይችላል እንጂ በዛ ላይም ደግሞ የምርጫው አይነት ከዚህ በፊት እንደ ብሔራዊ ምርጫ የመሳሰሉት በጣም ኮምፕሊኬትድ የሚያልሆነ ስለሆነ እና ምርጫዎቹ አንደኛው ወይም ሌላኛው አይነት ነገር ስለሚሆን ያን ያህል የሰው ኃይልን ባናሰማራ የአስፈጻሚዎቹ ላይ የሚኖረውን ጫና ያን ያህል ከባድ ያደርገውን በሚል ነው ተግባራዊ ከመሆንም አንጻር ነው ያሰብነው። ባለፉት ሰሞኖች እና አሁንም ለሚሰማው ከሆነ በዚህ የህዝበ ውሳኔ ላይ የሚሳተፈው ሰው ሙሉ በሙሉ የሲዳማ መሆን አለበት፣ ሲዳማ ተብሎ የሚታወቀው ብሔር ብሔረሰብ አባል መሆን አለበት፣ ሌላ ሰው ሊሆን አይችልም የሚል ነገር አለ። እንዴት ነው በእናንተ በኩል ይሄ እንዴት ነው የሚታየው? በእኛ በኩል እንግዲህ ውይይቶች የተለያዩ ጉዳዮች ላይ ዋና ዋና መሰረታዊ በሚባሉት ጉዳዮች ላይ ውይይቶች እናደርጋለን። የጠየቀን የደቡብ ክልል ምክር ቤት ነው ይህን እንድናስፈጽምለት። ያው ስናስፈጽመኛ ደግሞ የራሳችን የሆኑ መርሆች አሉን አደለ። ምርጫ ሁሉንም አካታች መሆን አለበት፣ ፍትሃዊ መሆን አለበት። ለሁሉም አካላት በቂ መረጃ ሊኖራቸው ይገባል። በዛ ላይ ደግሞ ድምጽ የሚሰጡት ቅ የሚመለከታቸው ጉዳዩ የሚመለከታቸው አካላት ሁላ ድምጻቸው ሊሰማ ይገባል በሂደት ውስጥ በሚሉ መሰረታዊ ጉዳዮች ላይ በዛ ላይ መሰረት አድርጎ ነው ምርጫ ወደ ማንኛውም ምርጫ የሚያስፈጽመው ህዝብ ውሳኔ ሌሎች ሌሎችን ምርጫዎች እነዚህ መርሆች መሰረት አድርገን እንደምናስፈጽም ለዞኑና ለክልሉ አመራር አካላት ተናግረናል። ለነሱም ለሱም ደግሞ በዚህ ጉዳይ ላይ ተስማምተዋልና በዛ ስምምነት መሰረት ውይይት ተደርጎ ከዞኑም ከክልሉም አመራር አካላት ጋር ውይይት ተደርጎ በሲዳማ ዞን ውስጥ የሚኖሩ ማንኛውም ለመምረጥ እድሜው የደረሰ እና ሌሎች መስፈርቶችን የነዋሪነት የመሳሰሉት የሚባሉ የምርጫ ህጉ መሰረት ያሉ መስፈርቶችን የሚያሟላ ሰው እንዲሳተፍ ነው የተወሰነው በክልሉም በዞኑ በኩል መስማማት አለ በዚህ ጉዳይ ላይ ይሄ መስማማት ደግሞ ከመኖሩም በተጨማሪ በውይይቱ ስናደርግ ያልነው ምንድን ነበረ እነዚህ መስፈርቶች እንዳለ የምርጫ ህጉ ላይ የተቀመጡ መስፈርቶች ናቸው የምንጠቀማቸው መስፈርቶችም ህጋቢ በማንኛውም ምርጫ ሲካሄድ መደረግ የሚገባቸው ነገ ነገሮች የሚሉትን ነገሮች አድርገን ነው የምንጠቀመው። ቅድም እንዳልኩት መረቦቹ ግን ሁሉንም የሚያካትት በእኩልነት ለሁሉ ፍትሀ የሆነ በውሳኔው ደግሞ አፌክት የሚደረጉ ባት ውሳኔው በመፈጸሙ የሚደረገው የምርጫ አይነት ተጽእኖ ነው የሚያድርባቸውን የሚያካትት አድርገን ነው ብለን ያሰብነው። በሁሉም አመራሮች በኩል በዚህ በኩል ያለ መስማማት የለም። የቦርዱ መግለጫ እንደሚዘረዝረው አምስት ሺ አምስት መቶ የሚሆኑት የምርጫ አስፈጻሚዎች የሚመለመሉት ከአዲስ አበባና ከአካባቢዋ እንዲሆን ተወስነዋል። ይኸው መግለጫ አክሎ እንዳለው ሕዝበ ውሳኔ የሚካሄድባቸው ቀበሌዎች ዝርዝር ከክልሉ ምክር ቤት ወደ ቦርዱ አልደረሱም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው ለዘገባው የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች መንግሥት ሰላምና ጸጥታን ለማረጋገጥ ልዩ ትኩረት ሰጥቶ እንደሚሠራ ምክትል ፕሬዚደንቱ አቶ ርስቱ ይርዳው ለክልሉ ምክር ቤት ጉባኤ ዛሬ ተናግረዋል። ዮናታን ዘብዴዎስ ከሐዋሳ ተጨማሪ አለው። የክልሉ ምክር ቤት አፈ ጉባኤ ወይዘሮ ሄን ደበበ በንግግራቸው ጠቅላይ ሚኒስትር አብይ አህመድ የ2019 የሰላም ኖቤል ተሸላሚ በመሆናቸው ምክር ቤቱ የተሰማውን ደስታ ገልጠው ዘላቂ ሰላም ለማረጋገጥ በሚደረገው በማንኛውም ሂደት ውስጥ የበኩሉን አስተዋጽኦ ምክር ቤቱ ለማበርከት ዝግጁ መሆኑ ተናግሯል። የዚህ ባለቤቶችም እኛው ስለሆንን ለአፍታ ባለመዘንጋት በአሁኑ ሰዓት በአገሪቱና በክልሉ ደረጃ የታየውን አንጻራዊ ነው ያሉትን ሰላም ዘላቂ ማድረግ አለብን ብሏል። የተጀመረው የሀገራዊ ለውጥ እንቅስቃሴ ባለፈው አንድ አመት ተኩል ውስጥ የተለያዩ ፈተናዎች ቢያጋጥሙትም አዳዲስ ተስፋዎችና መልካም ውጤቶች የታየበት እንደነበረም ተናግሯል። መንግስት በዲሞክራሲ ስርዓት ግንባታ ውስጥ ያሳየው ቁርጠኝነት የሚበረታታ መሆኑን ገልጠው ዜጎች ሀሳባቸውን በነጻነት እንዲገልጡ የተለያዩ የፖለቲካ አቋሞች እንዲደመጡ ለማስቻል የተደረገው ጥረት የሀገራችን መጪሁ እድል ብሩህ መሆኑና በአለም አደባባይ እንዲጎላ ያስቻልም ነበር ብለዋል። ሳብ ልዩነቶች በክርክርና ና በውይይት የመፍታት ልምሎችን በማጠናከር ብዙ ጉ የጣረትና አደራ እንድንወጣ አበክሬ በያዝ ነው በጀት ዓመትም ብሔራዊ ምርጫና የህዝብና የቤት ቆጠራ የመሳሰሉ ትልቅ አገራዊ ተግባራት እንደሚካሄዱ ገልጠው፣ ምርጫውን ለማሳካት የመንግስት ቁርጠኝነትና ዝግጅት ብቻውን በቂ ባለመሆኑ ህዝብና የምክር ቤት አባላት የበኩላቸውን ሚና እንዲወጡ አሳስበዋል። ከንግግራቸው መልስ በቀረበው የምክር ቤቱ ዓመታዊ የዕቅድ አፈጻጸም ሪፖርት ተከትሎ ከአባላት የተሰነዘረው አስተያየት የደቡብ ክልል ምክር ቤት በ2011 ዓ ም ኃላፊነቱን አለመወጣቱና ለጸረ ዲሞክራሲያዊ እንቅስቃሴዎች እድል ሲሰጥ ማሳለፉን ነው የምክር ቤቱ አባል ወይዘሮ አለም ጸሐይ እልያስ ተናገሩት። ያወጣናቸው የምክር ቤት ደንቦች በራሳቸው የጸረ ዲሞክራሲ መሳሪያ እየሆኑ ያሉ ይመስለኛል። በተለይ የአባላት ስነ ምግባር ደንብ መመሪያዎች ስፋ አድርጎ ምክር ቤቱ ሊመክርበት የሚገቡ ነገሮች ላይ አጀንዳ ሊሆን ይገባል የሚላቸው ነገሮች ላይ የጸረ ዲሞክራሲ መሳሪያ ሆኖ የማገልገል ሁኔታ ይታያል እና እዚህ ላይ እንዴት ነው በስራ አስፈጻሚ የሚያያችሁት? አመቱን ሙሉ ምክር ቤቱ በጫና ስር ማሳለፍም የተገለጠ ሲሆን የተሰጠውን ክብርና ሰው ስልጣኔም መጠቀም ያልቻለ ምክር ቤት ነው ተብሏል። ምክር ቤቱ በክልሉ ተነስቶ በዞንና በወረዳ ምክር ቤቶች መተማመን ተደርሶባቸው ለምክር ቤት የቀረቡ የመዋቅር ጥያቄዎች ላይም አሁን ዝምታ መምረጡ ተገቢ አለመሆኑንም አባላቶች ተችተዋል። ምክር ቤቱ ጠንካራ ቢሆን ኖሮ አመቱን ሙሉ አንድ ጊዜ ብቻ ጉባኤ ባላካሄድ ነበር ያሉት ደግሞ የምክር ቤቱ አባል አቶ ሰላሙ ሶላሞ ናቸው ጋር ለመካሄዱ ምክንያት የአንድ አመት አፈጻጸም አሁን እየገመገምን ነው። ብዙ ችግር በምንፈታ ደረጃ አይደለም አሁን ያለ ነው። ኢንፋክት በደረስንበት ደረጃ አስገዳጅ ነገሮች መኖር አለባቸው። ወደፊት እንደዚህ ቶሎ ቤት መደረግ የለበት። ምክር ቤቱ አስፈፃሚውን ማስገደድ አለበት። ገንዘብ ከልክሏል፣ መኪና ከልክሏል፣ ፋርኒቸር የለንም፣ ምን የለንም፣ ስራ መስራት አልቻልንም ነው። ይሄም አስፈፃሚው ምክር ቤት እንዳናካሄድ ለምን አደረገ? ተጠያቂ መሆን አለበት፣ አስፈጻሚ ነው። በክልሉ የተለያዩ አካባቢዎች ግጭቶችን ፈጥረው ለበርካቶች መፈናቀልና ሞት ምክንያት የሆኑ ግለሰቦችና ቡድኖች ላይ ሕጋዊ እርምጃ አለመውሰዱን ገልጠው ትኩረት አለመሰጠትንም የሚያሳይ ነው ብሏል። ከሰዓት በኋላ በነበረው መርሃ ግብርም የክልሉ መንግስት የ2011 ዓ ም አመታዊ ዕቅድ አፈጻጸም ሪፖርት ለህዝብ እንደራሰዎች ቀርቧል። ለክልሉ ምክር ቤት ሪፖርት ሲያቀርቡ የመጀመሪያቸው የሆኑት አዲሱ የክልሉ ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው ባለ 142 ገጽ ሪፖርታቸውን ሲያቀርቡ የክልሉን ሰላምና ጸጥታ ጉዳይ የመጀመሪያው ትኩረት አድርገዋል። ግጭቶችን ለማስቆምና ለማርገብ የፀጥታ ኃይሎችን በማቀናጀት መስራት ተችሏልም ብሏል። ይሁን እንጂ ግጭቱ ከቁጥጥር ውጭ የሆነባቸው አካባቢዎች ለበርካታ ዜጎች ህይወት ማለፍ፣ ለመፈናቀልና ለንብረት ውድመት እንዲሁም ለማህበራዊ ለምጣኔ ሀብታዊና ለሥነ ልቦና ቀውስ ተዳርጓል ነው ያሉትም። በግጭቱ ምክንያት የተቋረጠው ማህበራዊና ኢኮኖሚያዊ እንቅስቃሴዎች መደበኛ የመንግስት ስራዎች እንዲጀመሩ የተደረገ ሲሆን በህገወጥ ተግባራት የተሳተፉ በርካታ ሰዎች በህጉ ቁጥጥር ስር በመዋል በቀሪዎቹ ላይም ክትትል እየተደረገ ይገኛል። ነገር ግን የሞቱ የተፈናቀሉና የወደመውን ንብረት መጠን በቁጥር በሪፖርታቸው አልገለጡም። ክልሉ በልዩ ጊዜያዊ ወታደራዊ እዝ እየተመራ መሆኑን ያስታወሱት ምክትል ርዕሰ መስተዳድሩ አገራዊ ለውጥን በውል ባለመገንዘብና ራስን በራስ ከማስተዳደርና ከወሰን ጥያቄዎች ጋር በተያያዙ የተፈጠሩ ግጭቶችን ተቆጣጥሮ ክልሉን ወደ ሰላማዊ እንቅስቃሴ ለመመለስ እየተሰራ መሆኑን አመልክቷል። ከኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞኖች ተፈናቅለው ወደ ቀያቸው ከተመለሱ የገዲ ተወላጆች ውጭ በክልሉ ተፈናቅለው የነበሩ ከ420 የተፈናቀሉ ዜጎች ውስጥ ከ286 በላይ ዜጎች ወደ ቀያቸው ተመልሷልም ብለዋል። ምክትል ርዕሰ መስተዳድሩ የተሾሙት ናሴ 24 2011 ዓ.ም ቢሆንም ቢሆን በአመቱ ተፈጽሟል የተባሉ የሁሉንም መስሪያ ቤቶችን ሪፖርት ለምክር ቤቱ አቅርበዋል። በዚህ ወቅት እንዳሉትም አመቱን ሙሉ ባለመረጋጋትና በተለያዩ ቀውሶች ውስጥ ያሳለፈው ክልሉ በአጠቃላይ 9.8 በመቶ እድገት አስመዝግቧል ነው ያሉትም። ሪፖርታቸውን ተከትሎ የምክር ቤቱ አባላት የተለያዩ ጥያቄዎችን ለምክትል ርዕሰ መስተዳድሩ አቅርበዋል። የሰላምና ጸጥታ ጉዳይ ያልተከፈለ ከአራት ነጥብ ሶስት ቢሊዮን በላይ የሚሆን የአፈር ማዳበሪያ ውዝፍ ዕዳ የመዋቅር ጥያቄ ከፍተኛ ነው ያሉት የመሰረተ ልማት ጥያቄዎች፣ በተለይም የመብራት መቆራረጥና የመጠጥ ውሃ እጥረት የተመለከቱ ጉዳዮች በስፋት አንስተዋል። የግብርና የጤናና የትምህርት ግባቶችም እንደዙ የምክር ቤቱ አባላት እንደ ችግር ያነሷቸው መሰረታዊ ጉዳዮች ናቸው። አሁንም ድረስ ያልቆመው የጸጥታና የሰላም ጉዳይ ከማዋቀር ጋር ተያይዞ መነሳቱም እንደሚያሳዝና መንግስትን በቂ ምላሽ ሊሰጠው እንደሚገባ የምክር ቤቱ አባል የሆኑት ወይዘሮ ህክማ ይረድን አንስተዋል። ትላንት ደማ ገና አካባቢ ደግሞ ያሳዝናል። ባለፈው ገምግመን በተለያዩ መድረኮች አንስተን እንደዚህ ነገር መፈጠር የለበትም ብለን ወደ ሀያ ምናምን ሰው ምናምን ሞተ ሲባል ስሰማ አዘንኩ። ለምን አንድ ሰው ይሞታል? ስለዚህ በዛ ደረጃ እንደ አመራር ሁሉንም አካባቢ ህዝቦች፣ አሁን ለምሳሌ ማረቆ መስቃን አካባቢ ያሉ ጉዳዮች ለምንድን ነው ማይፈቱት? ምንድን ያለው እዛ ጋር? ሌሎችም አካባቢ። ስለዚህ የሰላም ግንባታ እሴት ስራ ከሰራዊት ባሻገር ፖሊስ መድረስ ያለበት በኋላ ነው። አሁን ሸካ አካባቢ ላይ ያለው ነገር ለምንድን ነው የማይፈታው? በዚህ ደረጃ ነው እና ስለዚህ መነጋገር ካለብን በሀገር ደረጃ በላይ የሆኑ ነገሮች ካሉ እንደ ሀገር ምንባል በሚገኙ መድረኮች ላይ እነዚህን ሊፈታ የሚችል ሀሳብ አንስተን መወያየትና ቶሎ ሶሉሽን መስጠት ያለብን ይመስለኛል። ከዚህ ጋር በተያያዘም ቀደም ሲል የክልሉ ምክትል ሬስ መስተዳደርና የፐብሊክ ሰርቪስ የሰው ሀብት ልማት ቢሮ ኃላፊ የነበሩት አሁን ደግሞ ተጠባባቂ የሰላምና የጸጥታ ቢሮ ኃላፊ የሆኑት አቶ ኤልያስ ሽኩር የጸጥታ ችግር በመፍጠር ሂደት ውስጥ የመንግስት ባለስልጣናትና ሀይል አካላት እጃቸው አለበትም ብሏል። መንግስትም ይህንን ለማጣራትና የማስተካከል ስራውን ጀምሯል ስሉም ተናግሯል። በአጠቃላይ የምክር ቤቱ አባላቶች ያንጸባረቋቸው ሀሳቦች በቅሬታዎች የታጨቅና የአፈጻጸም ችግር መኖሩን በግልጽ ያሳዩ ሲሆን በክልሉ ለመልካም አስተዳደር እጦት ምክንያት እየሆኑ መሆናቸው አራት ቀናት የሚካሄድ ሲሆን በክልሉ መንግስት የአመቱ የትኩረት አቅጣጫዎችና በተለያዩ አጀንዳዎች ላይ ይመክራል። አዳዲስ ሹመት እንደሚሰጥና የክልሉን ዳኞችንም እንደሚያሰናብትም ይጠበቃል። ለአሜሪካን ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም አመሰግናለሁ ዮናታን ለዘገባው። ክቡራትና ክቡራን አድማጮች አሁን ስቱዲዮ ከገባን የደረሰን ሰበር ዜና አለ። በማዕከላዊና በምዕራብ ጎንደር ዞኖች የተፈጠረውን ግጭት ለማረጋጋትና አካባቢውን ወደ ቀደመው ሰላም ለመመለስ የክልሉ መንግስት ለፌዴራል መንግሥት ጉዳዩን ጣልቃ ገብቶ እንዲያስተካክል ባቀረበው ጥያቄ መሠረት የፌዴራል የጸጥታ ኃላፊያን ጨምሮ ማንኛውንም ሕጋዊ እርምጃ ወስዶ ቀጠናውን በአጭር ጊዜ ውስጥ ወደ ተሟላ ሰላምና መረጋጋትን እንዲያሸጋግር መመሪያ መተላለፉን የአማራ ክልል ደህንነትና የጸጥታ ምክር ቤት ባወጣው መግለጫ አስታወቀ። ዛሬ ማምሻውን የወጣው መግለጫ በማዕከላዊና በምዕራብ ጎንደር ዞኖች በጎንደር ከተማ እንዲሁም በቅማንት ብሔረሰብ አስተዳደር ማንነትን ሽፋን በማድረግ ባለፉት አምስት ዓመታት የዘለቀው የጸጥታ መደፍረስ ለሰው ሕይወትና ለንብረት ጥፋት ምክንያት ሆኖ መቀጠሉ የሚታወስ ነው ይላል። የክልሉ መንግሥት ሕግና ስርዓትን በተከተለ አኳኋን ለተነሱ የማንነት ጥያቄዎች የቅማንት ብሔረሰብን ጨምሮ ምላሽ መስጠቱን አስታውሷል። ለተነሱት የማንነት ጥያቄዎችና መልሶች ቅሬታ ያቀረበ ኃይል፣ ቡድንና ማኅበረሰብ ሕግና ሥርዓትን በተከተለ መንገድ ሀሳባቸውን፣ ጥያቄያቸውንና ቅሬታቸውን አቅርበው መስተናገድ እየተቻለና ለዚህም በርካታ ዕድሎችና ጊዜም ተሰጥተው እያለ ፍላጎትን በኃይል ለማሳካት መሞከር ጸረ ሕገ መንግሥትና የለየለት ጸረ ሰላም ተግባር መሆኑ በግልጽ ሊታወቅ ይገባል ብሏል። መግለጫው አያይዞም በዚህም የሰውን በሰው ሕይወትና በንብረት ላይ ከፍተኛ ጉዳት እየደረሰ እንደሚገኝ ጠቁሞ ችግሩን በክልልና በፌዴራል መንግሥት በሰላማዊ አግባብ ለመፍታት በርካታ ጥረቶች ቢደረጉም ውጤት እንዳልተገኘ አመልክቷል። እንዲያውም ሁኔታው አካባቢውን ወደ ተሟላ ትርምስ የሚያስገባና ለክልሉም ለሀገሪቱም የጸጥታ ስጋት ወደ መሆን መሸጋገሩን፣ የሰው ሕይወትና ንብረት በየቀኑ እየጠፋ መሆኑን አስታውቋል ማህበራዊና ኢኮኖሚያዊ እንቅስቃሴዎች በከፍተኛ ደረጃ መዳከማቸውን ከጎንደር መተማ ያለው አካባቢ የንግድ መስመር ከመሆኑ ጋር ተያይዞም በገቢና ወጪ ንግድ ላይ ከፍተኛ አሉታዊ ተጽዕኖ ማሳደሩን መግለጫው ተናግሯል። በመሆኑም የክልሉ መንግስት ለፌዴራል መንግስት ጉዳዩን ጣልቃ ገብቶ እንዲያስተካክል በጠየቀው መሰረት የፌዴራል ጸጥታ ኃይል መከላከያን ጨምሮ ማንኛውም ሕጋዊ እርምጃ ወስዶ ቀጠናውን በአጭር ጊዜ ውስጥ ወደ ተሟላ ሰላምና መረጋጋት እንዲያሸጋግር መመሪያ መተላለፉን የአማራ ክልል የደህንነትና ጸጥታ ምክር ቤት ያወጣው ይህ መግለጫ ይናገራል። የተላለፈውን መመሪያ ተከትሎም የክልሉ የጸጥታና ደህንነት ካውንስል በማዕከላዊ በምዕራብ ጎንደር በቅማንት ብሔረሰብ አስተዳደርና በጎንደር ከተማ ቀጥለው የቀረቡ ክልከላዎችና ውሳኔዎች ተግባራዊ እንዲደረጉ መመሪያ ሰጥቷል ይላል። በዚህ መግለጫ ላይ አስራ አንድ ነጥቦችን ያካተቱ ክልከላዎች እና ሌሎችም ማሳሰቢያዎች ወጥተዋል። የተወሰኑት እንዲህ ይላሉ። ማንኛውንም የኃይል እንቅስቃሴ የኃይል እርምጃ በመውሰድ የሰው ሕይወትና ንብረትን ከአደጋ ማዳን፣ በድርጊቱ ላይ የተሳተፉትን በኃይል መቆጣጠር፣ ለሕግ ማቅረብ፣ ተመጣጣኝ የኃይል እርምጃን በመውሰድ የኃይል ተግባርን ፍጹም እንዳይቀጥል ማድረግ ሁለተኛ የሰላም አማራጮችን ለማስፋትና በአካባቢው ሰላምና መረጋጋት ለመፍጠር ሲባል በተለያዩ ምክንያቶች ወደ ግጭት የገቡ ቡድኖችና ግለሰቦች በአስቸኳይ ወደ ጠረጴዛ ዙሪያ በመመለስ ያሏቸውን ልዩነቶች እንዲፈቱ ጥሪ መተላለፉን ጠቁሟል መግለጫው። ከዚያ ውጭ ይላል መግለጫው፣ ምንም አይነት የኃይል እርምጃ ተቀባይነት አይኖረውም። ሶስተኛ፣ ማንኛውም ግለሰብ ወይም ቡድን በቀጠናው ላይ ለሚደረገው የጸጥታ ኃይል ስምሪት የመተባበር ወንጀለኛን አሳልፎ የመስጠትና የአካባቢውን ሰላም ለማረጋገጥ የሚደረገውን ሁለንተናዊ እንቅስቃሴ ድጋፍ ማድረግ ግዴታ አለበት ይላል። ይህንን የሚያደናቅፍ ማንኛውንም ተግባር በህጋዊ ይህንን የሚያደናቅፍ ማንኛውም ተግባር በህጋዊ እርምጃ ይስተካከላል ይላል። ይህ መግለጫ በግልጽ በታወቁ የጸጥታ ኃይሎች ከተያያዙት ከተያዙት ትጥቅና መሳሪያ ውጪ በተጠቀሱት የክልሉ ዞኖች ላልተወሰነ ጊዜ ትጥቅ ይዞ መንቀሳቀስ የተከለከለ መሆኑን መግለጫው አመልክቶ እንደሚወረስም አስጠንቅቋል። ክቡራትና ክቡራን አድማጮች ሙሉውን ዘገባና ሌሎችንም ትንታኔዎችን የያዘ ዝርዝር በነገው ምሽት ይዘን እንመለሳለን። አሁን አድማጮች ወደ ሀረር ወሬ እንመለሳለን። የሀረሪ ክልል ምክትል ፍርድ ቤት የሀረሪ ክልል ምክር ቤት የክልሉን ባጀት ከሶስት ወራት ገደማ መጓተት በኋላ አጽድቋል። አዲስ የተሾሙት የምክር ቤቱ አፈ ጉባኤ በጀቱ የዘገየው ሀገራዊ ለውጡን በክልሉ ለመተግበር አስቀድሞ የአደረጃጀት ማሻሻያ ጥናቶች እየተሰሩ ስለነበር ነው ብለዋል። በክልሉ የነበረው የካቢኔ ወንበርም ከአስር ወደ 14 ያደገ ሲሆን በአዲሱ የስልጣን ክፍፍልም የሀረሪ ብሔራዊ ሊግና የኦሮሞ ዴሞክራሲያዊ ፓርቲ እኩል ሰባት ሰባት ወንበር እንደሚኖራቸው ተገልጿል። አዲስ ቸኮል ዝርዝሩን ይዟል። የሀረሪ ክልል ምክር ቤት አምስተኛ ዓመት አንደኛ መደበኛ ስብሰባውን ባለፈው ሳምንት መጨረሻ ላይ አካሂደዋል። በምክር ቤቱ በ2011 ዓ ም የነበረውን የክልሉን አስፈጻሚ አካላት የክልሉን ጠቅላይ ፍርድ ቤትና ዋና ኦዲተር የስራ አፈጻጸም ሪፖርት የተገመገመ ሲሆን ከዚህ ባሻገር የ2012 ዓ ም የበጀትና የስራ ቅድ ላይም ውይይት ተደርጎ ጸድቋል። በሌላ በኩል የክልሉን አስፈጻሚ አካላት ከአዲስ ለማዋቀር የሚያስችሉና ተያያዥ አዋጆች እንዲሁም ሹመት በምክር ቤቱ ከጸደቁት መካከል ናቸው። የኢትዮጵያ አዲስ የበጀት ዓመት የሚጀምረው ሐምሌ አንድ ቀን ከመሆኑ አንጻር የሐረሪ ክልል የ2012 ዓ ም በጀቱን ሶስት ወር ገደማ ቆይቶ ማጽደቁ የዘገየ ውሳኔ አይደለም አይደለም ወይ ስንል አዲስ የተሾሙትን የክልሉ ምክር ቤት አፈ ጉባኤ ወይዘሮ ሚስራ አብደላን ጠይቀናቸው ነበር። የዘገየበትን ምክንያት ያው እንዳጠቃላይ ሀገሪቱ በለውጥ ጎዳና ውስጥ ገብታለች። በክልሎችም ሆነ በፌዴራል ደረጃ ብዙ የሪፎርም ሪፎርም ስራዎች ተሰርተዋል። ከሀገሪቱ አንዷ አካል ስለሆነች የሀረሪ ብሔራዊ ክልል በዚች ክልል ያሉ የሪፎርም ስራዎችን አጠናቀን በተለይ ከማስተዳደር ችግር ለመፍታት ያስችለን ዘንድ መዋሀድ ያለባቸውን እያዋሀድን መለያየት ያለበትን ደግሞ አለያየትን በአጠቃላይ ለሕዝቡ ፈጣን ምላሽን ለመስጠት በሚያስችል መልኩ በአዲስ የተደራጀ አወቃቀር ነበር። የዛን ጥናት ተጠናቅቆ በህግ ደረጃ ተቀርጾ በምክር ቤት እስኪቀርቡ ድረስ ትንሽ ጊዜ የወሰደበት ሁኔታ አለና በዛ መሰረት ትንሽ ዘግይቷል። ነገር ግን ለህዝብ ፍቃድ ፈጣን ምላሽ ከመስጠትና አገልግሎቱን ከማዳረስ አንጻር ጥሩ ስራ የተሰራ ስለሆነ መዘግየቱ ምንም አጠያያቂ አይሆንም። የክልሉ ምክር ቤት ለ2012 በጀት አመት የ2.3 ቢሊዮን ብር በጀት ነው ያጸደቀው። ሐምሌ አንድ ቀን 2011 ዓ ም በጀመረው የ2012 በጀት ዓመት በካፒታል ፕሮጀክት ሊከናወኑ ይገባቸው የነበሩ እቅዶች በጀቱ ለሶስት ወር ገደማ ሳይጸድቅ በመቅረቱ ሳይተገበሩ ቆይተዋል። የበጀቱ አለመጽደቅ በስራቸው ላይ እንቅፋት እየፈጠረባቸው መሆኑን ቅሬታ ያቀረቡ የክልሉ ነዋሪዎችንም ቪኦኤ ማናገሩ ይታወሳል። ወይዘሮ ሚስራ የሚሉት አላቸው። የበጀቱ መዘግየት ጥያቄ ሊሆን ይችላል። ነገር ግን ከዛ በፊት ቀድሞ የነበሩ ብዙ የሕዝብ ጥያቄዎች አጠናቅረው ሁለቱ ፓርቲዎች ወደ ስምንት ያመጧቸውና እነኛን ስምንት ጥያቄዎች ለህብረተሰቡ በአፋጣኝ እንመለሳለን ብሎ ቃል የተገባበት ሁኔታ ስለነበረ ከዛ ውስጥ አንዱ ሪፎርሙ በመሆኑ ይሄ ነው በጀቱን ያዘገየው እና በጀቱ በመዘገየቱ የክልሉን ሕዝብ በድርጅትና በክልሉ ሕዝብ ስም ይቅርታ መጠየቅ እንፈልጋለን። የሀረሪ ክልልን የሀረሪ ብሔራዊ ሊግ ና የኦሮሞ ዴሞክራሲያዊ ፓርቲ በጣም በጣምራ ያስተዳድሩታል በእስከዛሬው የስልጣን ክፍፍል የሀረሪ ብሔራዊ ሊግ አብላጫውን የሀላፊነት ቦታዎች ይዞ የነበረ ሲሆን በአዲሷ አደረጃጀት ና የስልጣን ድልድል ግን ሀብሊና ኦዴፓ እኩል የካቢኔ ወንበር እንዲኖራቸው መደረጉን ነው ወይዘሮ ሚስራ የሚናገሩት ካቢኔት መንበሮችን ቁጥር ጨምረናል መጀመሪያ አስር የነበሩበት ሁኔታ ነው ያለ አሁን ደግሞ ወደ አስራ አራት አድገዋል ይሄ ማለት የቢሮዎች ቁጥር ጨምሯል ማለት ነው ይህ ከአወቃቀር አንጻር ነው። አስተዳደሩ አንጻር በሁለት ፓርቲዎች የተዋቀረ ስለሆነ ፈልሉ በዛ አንጻር የተደረገ ለውጥ አለ። ቢሮዎቹን ስናከፋፍል ወደ ሰባት ሰባት በሁለቱም ፓርቲ የተያያዘበት ሁኔታ አለ እና እንደ መንግስትም እንደ ፓርቲም ያለው ለውጥ ይህንን የሐረሪ ክልል ባልሳለፍን የሁለት ሺ አስራ አንድ በጀት አመት ከፍተኛ የሕግ የበላይነት ችግር ሲስተዋልባቸው ከነበሩ የሀገሪቱ ክልሎች አንዱ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ አዲስ ለዘገባው። ከምሽቱ ሶስት ሰዓት ከአርባ ሰባት ደቂቃ ሆኗል አዲስ አበባ ላይ። ወደ ተከታዩ ቅንብራችን ነው የምናልፈው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት በተጨማሪም ፌስቡክ ላይቭ ላይ አት ቪኦኤ አምሃሪክ እንደዚሁም በአሃዱ ራዲዮ 94.3 ላይ ነው በቀጥታ የምታገኙን። ክቡራትና ክቡራን አድማጮች ዴሞክራሲ በተግባር ይቀጥላል። የዛሬ ዓመት ለሚካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የዴሞክራቲክ ፓርቲው እጩ ለመሆን ትናንት ምሽት የተደረገው ክርክር እጅግ የተጋጋለና ትንቅንቅም የታየበት ነበር። ዐሥራ ሁለቱም ተፎካካሪዎች ጤና ጥበቃን፣ የገቢያ ለመመጣጠንን፣ የአሜሪካን ጦር ከሶሪያ መውጣትን በመሳሰሉ ጉዳዮች ላይ በፕሬዝደንት ትራምፕ ላይ በርካታ ወቀሳዎችና ጡጫዎችን ከማውረድ ባይቦዝኑም እርስ በራሳቸውም ለመጎነታተል አልሰነፉም። የብሔራዊ ጉዳዮች ሪፖርተራችን ጂም ማሎን ያጠናቀረውን ዘገባ ትዝታ በላቸው ታቀርበዋለች። በትናንት ማታው የዴሞክራቲክ ፓርቲ እጩዎች ክርክር ላይ አብይ ትኩረት የነበረው ፕሬዚደንት ትራምፕን ከሥልጣን ለማውረድ የሚደረገው ሕጋዊ ምርመራና ፕሬዝደንቱ ኡክሬን የምርጫ ተቀናቃኛቸው ዲሞክራቱን ጆ ባይደንን እንድትመረምር ያደረጉት ጥረት ነው። ባይደን መልስ ሰጥተዋል። ሩዲ ጁልያኒ ፕሬዚደንቱና ወሮ በሎቹ ሸምጥጠው የሚዋሹ መሆናቸውን በተጨባጭ አሳይተዋል። አሁን ማተኮር ያለብን ዶናልድ ትራምፕ ላይ ነው። እኔ እጩ እንድሆን አይፈልግም፣ ምክንያቱም እንደ ከበሮ ነርቼ እንደማሸንፈው ያውቃል። በአሁኑ ሰዓት በህዝብ ሀሳብ መስጫ ሰንጠረዥ ከምክትል ፕሬዚደንት ባይደን ቀጥሎ በውድድሩ ሁለተኛ ቀዳሚ ከሆኑት ከማሳቹሴትስ ሰናተር ኤሊዛቤት ዋረን ጭምር ሁሉም እጩዎች ፕሬዚደንቱን ከስልጣን ለማንሳት የሚደረገውን ህጋዊ ምርመራ ይደግፋሉ። ከስልጣን የሚያስወግድ ክስ መመስረት ሕግን ደጋግመን እየጣስን ያለመዘዝ ማምለጥ እንደማንችል የምናረጋግጥበት መንገድ ነው። በቅርቡ በድንግተኛ የልብ ድካም ከምረጡኝ ዘመቻው ተገልለው የነበሩት ሰናተር በርኒ ሳንደርስም ትላንት ማታ የክርክሩ መድረክ ላይ ተገኝተዋል። ሰናተር ሳንደርስ ሚስተር ትራምፕን ከስልጣን ለማውረድ የሚደረገው ጥረት ሌሎች ጠቃሚ ርዕሶችን ከማንሳት እጩዎችን እንዳያዘናጋ አስጠንቅቀዋል። But I think what would be a disaster if the American people believe that all we were doing. Adagayen miho no. Some 17 million Americans yet another big amidh ni lelacho. We bigi wastenna ni lelacho muho nun hulu. Trump lay marra barabundo ho አሜሪካውያን ካመኑ ነው ዴሞክራቶች ፕሬዚደንት ትራምፕን ከስልጣን ለማስወገድ የሚያደርጉት ርብርብ መራጮች እንደ ወገንተኝነት እንዳይመለከቱት ያሳስበኛል ብለዋል። ሌላው እጩ ሰናተር ኮሪ ቡከር ሁላችንም የሚሰማንን ንዴት እገነዘባለሁ፣ ነገር ግን ይህንን ሂደት መያዝ ያለብን ክብር በሞላው በማይበጣጠሰን ሀገራችንን አንድ በሚያደርግ ሁኔታ ነው። ዴሞክራቶቹ እጩዎች ትላንት ማታ በጤና ዋስትና፣ የመሳሪያ ቁጥጥር እንዲሁም ፕሬዝደንት ትረምፕ በቅርቡ የዩናይትድ ስቴትስ ወታደሮች ከሶሪያ የማስወጣት ያልተጠበቀ ውሳኔ ላይ ጠንከር ያለ ክርክር አሰምተዋል። ሌላው እጩ ተወዳዳሪ ፒት ቡድሪች የፕሬዚደንት ትራምፕን ውሳኔ በቁጣ ነቅፈዋል። ሶሪያ ውስጥ እየተፈጸመ ያለው የገፍ ግድያ አሜሪካ እዚያ በመኖሯ ምክንያት የተከሰተ አይደለም። ይልቅ አሜሪካ ጦሯን የማስወጣቷ ይህ ፕሬዚደንት በአሜሪካ ወዳጆችና በአሜሪካዊ እሴቶች ላይ የፈጸመው ክህደት ያመጣው መዘዝ ነው። የሚኒሶታዋ ሰነተር ኤሚ ኮልባቸርም የፕሬዝደንቱን ውሳኔ ክፉኛ ተችተዋል። እኔ ከእርሱ መስማት የምፈልገው ኩርዶችን ለጭፍጨፋ አጋልጦ መውጣት፣ አጋሮቻችንን ለግድያ መዳረግና ሩሲያውያን ከጥቃት እንዲጠብቋቸው መልቀቅ አሜሪካን እንደምን መልሶ ታላቅ እንደሚያደርጋት ነው ደግሞም ከቭላዲሚር ፑቲን ጋር መተቃቀፍ እንደ ምን አሜሪካን ታላቅ እንደሚያደርጋት ነው ከሱ መስማት የምፈልገው። ይህ አሜሪካን መልሶ ታላቅ አያደርጋትም፣ ይልቁኑ ሩሲያን መልሶ ታላቅ ያደርጋታል እንጂ። ዴሞክራቶች ፕሬዚደንታዊ እጩዎች ቀጣዩን ክርክር የሚያደርጉት የፊታችን ኅዳር 10 በጆርጂያ ክፍለ ግዛት እንደሚሆን ተነግሯል። ክቡራትና ክቡራን አድማጮች፣ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ቅንብር ነው የምናልፈው። የዓለም የምግብ ቀን ነው ዛሬ። በዓለም ዙሪያ ለረሃብ የሚጋለጠውን ቁጥሩ የበዛ ሕዝብ ለማሰብና በየዓመቱ በአስር ሚሊዮን የሚገመት ሰው ሞት ምክንያት የሆነው እጅግ የበረታ የምግብ እጥረት ጉዳይ ትኩረት እንዲያገኝ የተባበሩት መንግሥታት ድርጅት በወሰነው መሠረት የዓለም የምግብ ቀን ዛሬ ለአስራ አምስተኛ ጊዜ ታስቦ ውሏል። ዕለቱን ተንተርሶ ሪፖርተራችን አደም ፊሊፕስ ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል። ቻርልስ ኦሁቡ በዓለም ዙሪያ ለረሃብ የተጋለጠውን ሕዝብ ለመታደግ ከሚንቀሳቀሱ ዓለም አቀፍ የረድኤት ድርጅቶች አንዱ የሆነውና አክሽን ኤጌነስት ሃንገር የተባለው ድርጅት ሊቀመንበርና ስራ አስፈጻሚ ዲሬክተር ናቸው። ረሃብ ማለት ተርብህ እያለ ስለሚቀጥለው እጣ እርግጠኛ መሆን ሳትችል ስትቀር ማለት ነው። ረሃብ ኦሁቡ ይቀጥላሉ። Hunger is when you are not sure where your next meal is coming from. And if it persists for a long time, መጥፎ ነው። ረሃብ ማለት የሚቀጥለውን ቁርስህን ወይም ምሳህን ከየት እንደምታገኝ ሳታውቅ ስትቀር አሊያም የምትበላው ስለመኖሩ የምታውቀው ነገር ከሌለ፣ እናም ረሃብ ሲጠናና ሁኔታው ለረጅም ጊዜ ከዘለቀ ደግሞ እድገትህ ሲቀጭጭ ነው። በጣም የከፋ ከሆነ ደግሞ ለህልፈት ጭምር ልትዳረግ ትችላለህ። ኦሁቡ በትውልድ አገራቸው ጋና ባደጉባት ገጠራማ መንደር ገና በጨቅላ ዕድሜያቸው ለረሃብ በተጋለጡበት ወቅት ያዩትን በማዛመድ ነበር ዛሬ በዓለም ዙሪያ ያለውን የረሃብ ሁኔታ መልከት ማድረግ የመረጡት። አሁን ልጅ እያለሁ ጋና በገጠር የእርሻ ቦታ ሳድግ ይርበኝ ነበር። ይህም የሚሆነው ብዙውን ጊዜ በአዝመራና በሰብል መሰብሰቢያ መሃል ባለው ጊዜ ነው። ወላጆቼ ከእጅ ወደ አፍ የሆነ ኑሮ የሚገፉ ድሃ ገበሬዎች ነበሩ። የሚቀጥለው ምሳ ወይም ራት የምበላው ነገር ስለ መኖር አለመኖር የማውቀው ነገር ብዙ ጊዜ አልነበረም። ከአርባ በላይ ዓመታት በዓለም ዙሪያ ረሃብን ሲዋጋ የቆየው ድርጅታቸው አክሽን ገነስታ ሀንገር ሕፃናት ለከባድ ረሃብ መጋለጣቸውን ተከትሎ ለሚመጣው ከፍተኛ የሰውነት መሟሸሽ መጋለጥ ያለመጋለጣቸውን ማህበረሰቦች በራሳቸው መለየት እንዲችሉም ያግዛል። ዋናው ዓላማችን ሕፃናት በረሃብ አለንጋ እንዳይገረፉ ማረጋገጥ ነው። እናም ረሃብ በተከሰተባቸው አካባቢዎች ከማኅበረሰቡ አባላት ጋር ተጋገዝ ልጆቻቸው ከፍተኛ የሰውነት መሟሸሽ መክሳት ሊያስከትለው ለሚያስከትለው የከፋ ረሃብ ይጋለጡባቸው እንደሆነ አስቀድመው መተንበይ እንዲችሉ እናደርጋለን። ድርጅታቸው የዘንድሮውን የዓለም የምግብ ቀን አስታኮም በቅርቡ ረሃብን አስመልክቶ ሰዎች ባላቸው ግንዛቤ ዙሪያ እዚህ ዩናይትድ ስቴትስ ውስጥ ያካሄደውን አንድ አዲስ ጥናትም ይፋ አድርጓል። አሜሪካውያን በዓለም ዙሪያ ስለሚታየው ረሃብ እውነታና መወሰድ ስላለበትም እርምጃ ያላቸው ግንዛቤ በእጅጉ የሚለያይ መሆኑን የተናገሩት ኦህቡ በአጠቃላይ ግን ያን ያህል አሳሳቢ ችግር ሆኖ አይታያቸውም ይላሉ። ምሳሌ ልስጥ። በዓለም ዙሪያ በየቀኑ በረሃብ ስለሚያልቀው ሕፃናት ቁጥር ግምታቸውን እንዲሰጡን ጠየቅናቸው። ግንዛቤያቸው ይለያያል። በየቀኑ ሁለት ሺህ ሕፃናት በረሃብ ሳቢያ ይሞቱ ይሆናል የሚል ነው የሰጡን ግምት። እንደ እውነቱ ግን በአማካይ በየዕለቱ በረሃብ የሚሞቱት ሕፃናት ቁጥር ስምንት ሺህ ነው። ባለፈው ዓመት ብቻ ቁጥሩ 821 ሚሊዮን የሚደርስ ሰው ለረሃብ ተጋልጧል። 50 ሚሊዮን ሕፃናት እጅግ ለበረታ ረሃብ ተጋልጠዋል። አስፈላጊው እርምጃ በአፋጣኝ ካልተወሰደ ግን አሉ አሁቡ አስፈላጊው እርምጃ በአፋጣኝ ካልተወሰደ ግን እነኚህ ሕፃናት ያልቃሉ። ይሄ ደግሞ ተቀባይነት የሌለው ነገር ነው፣ ሲሉም አስረግጠዋል። በዓለም ዙሪያ ለረሃብ የሚጋለጠውንና በየዓመቱም በበረታው ረሃብ ሳቢያ በአስር ሚሊዮን ሕዝብ የሚያልቅበትን አደጋ ትኩረት እንዲቸረው በሚታሰብበት በዛሬው የዓለም የምግብ ቀን ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ አመሰግናለሁ አሉላ ለዘገባው። ክቡራትና ክቡራን አድማጮች አሁን ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠር አጠር ያሉ መረጃዎችን ላካፍላችሁ። የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው የምንዛሬ ዝርዝር መሠረት አንድ ብር 29 ብር አንድ ዶላር 29 ብር ከ65 ሳንቲም ተመንዝሯል። የመግዣ ዋጋው የባንክ መግዣ ማለት ነው። 29 ብር ከ36 ሳንቲም ነው። በኢትዮጵያ ሚቴሮሎጂ ኤጀንሲ ትንበያ መሠረት ነገ አዲስ አበባ ብራ ትሆናለች ወይም ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 12 ዝቅተኛው ከፍተኛ ሙቀቷ 23 ዝቅተኛው 12 ዲግሪ ሴልሺየስ ነው የሚሆነው። ወደ ኢትዮጵያ ብሔራዊ ባንክ ዌብሳይት ከገባችሁ ኤንቢኢ ጂኦቪ ኢቲ 18 ምንዛሬዎችን ታገኛላችሁ ወደ ኢትዮጵያ ሚቴሮሎጂ ኤጀንሲ ሳይት ኢትዮሜት ዳት ጂኦቪ ዳት ኢቲ ከገባችሁ ደግሞ ከ ሠላሳ ሁለት የተለያዩ አካባቢዎች የተገኙ መረጃዎችን ማግኘት ትችላላችሁ። በነገራችን ላይ በአፍሪካ የመጀመሪያው የስነ ጽሁፍ የኖቤል ተሸላሚ ወሌ ሾዌንካ የተሸለሙበት ቀን ነው። ዛሬ በአውሮፓ የዘመን አቆጣጠር በ1986 ዓ ም ወይም በ1978 ዓ ም በኢትዮጵያ ማለት ነው። ናይጄሪያዊ ጸሐፊ ነበሩ። ዴዝሞን ቱቱም ለሰላም ሽልማት ያገኙበት ቀን ነው ከሁለት ዓመት በፊት ከዚያ በ1976 ዓ ም ማለት ነው። ክቡራትና ክቡራን አድማጮች ዝግጅታችን እንግዲህ ተጠናቀቀ። ብርሃን ኃይሉ ነች ፕሮግራማችንን የመራችው። ቫስኮ ቮላሪች ቴክኒሻኑ ነው በቴክኒክ መሣሪያዎች ላይ ይገኛል። እንዲሁም ዋና አዘጋጇ ትዝታ በላቸው መላ አዘጋጆች ባልደረቦቻችን፣ የቴክኒክ የዌብ ቅንብራችን ፕሮዲውሰር አበባየው ገበያው። በዚሁ እንሰናበታለን። ሰሎሞን አባተና ዳነች ፍሳይ። ጤና ድምፅ አሜሪካ ዋሽንግተን ዲሲ በ1922